የፖለቲካ አራማጆች ስዩም ተሾመ፣ ዳዊት ከበደ፣ ዶክተር ደረጀ ገረፋና ዶክተር አለማየሁ በአገራዊ አንድነት ጠንካራ ሀገር ለመፍጠር ያሉ በጎ ነገሮችና ተግዳሮቶች የጥላቻ ንግግር ረቂቅ ህግ እንዲሁም በመንግስትም ይሁን በፖለቲካ አራማጆች መደረግ ስላለባቸው የመነሻ ሀሳቦችን አቅርበዋል። ሁሉም የተስማሙበት ጉዳይ ለመጻፍ መኖር ያስፈልጋል፣ ለመኖር ደግሞ አገር ያስፈልጋል። በመሆኑም የምንጽፋቸው ጽሁፎች አገር የሚያፈርሱ መሆን የለባቸውም የሚል ነበረም። መምህር ስዩም ተሾመ በመድረኩ ከተናገረው በጥቂቱ። እሳቤው ራሱ በጣም አደገኛ ነው። በመደበኛ ህግ ሊታዩ የሚገቡ ነገሮች አሉ። እነሱን ሳንሰራ ያንን ሳናደርግ አሁን ሌላ አዲስ አዋጅ ይዘን መምጣታችን ሌላ አፈና ነው ብዬ ነው የማምነው። እኔ በጣም ቀላል በራሴ ላይ የደረሰውን ነገር ነው የምነግረው። ስዩም ተሾመ ይገደል ተብሎ ስልኬና ምስሌ ፎቶ ላይ ሲለጠፍ መንግስት ምንም አይነት እርምጃ አልወሰደም። ይሄ የግድያ ማስፈራሪያ ነው። ይሄ ወንጀል ነው። ለዚህ አዲስ ህግ አስፈልገው? መደበኛው ህግ ራሱ በቂ ነው። ያንን ተግባራዊ ሳታደርግ ቆመህ ጠብቀ አዲስ አዋጅ በጓሮ በር ይዘ ስትመጣ ለእኔ ያደርጋሉ። ልክ ወያኔ በጸረ ሽብር ህጉ እንዳደረገው በሚዲያ አዋጁ እንዳደረገው እችም ያፈና ህግን መጡ። ተሳታፊዎቹ አሁን መጡ የተባሉ ለውጦች በአውንታ ቢመለከቱም ፍኖተ ካርታ ያለመኖሩና የህግ የበላይነት አለመረጋገጡን ነቅፏል። የመድረኩ አዘጋጅ ጋዜጠኛ ኤልያስ መሰረት ታየን አነጋግረ ነው ነበረም። የፕሮግራሙ ዋናው አላማ የነበረው የተለያዩ አክቲቪስቶቻችን ኦፒኒየን ሊደሮች፣ እና ብዙ ተከታዮች ያሏቸውን ሰዎች አንድ ላይ ማቀራረብ ነው። እንግዲህ ብዙ ጊዜ ሚዲያ ላይ ሲቀርቡ በግላቸው ቀርበው ነው፣ የራሳቸው ሚዲያ ወይም የሚመስላቸው ሚዲያ ላይ ነው ቀርበው ሀሳባቸው የሚሰጡት። አሁን ላይ ማቀራረብ ስራ የሰራ ነው፣ አንድ ላይ ቁጭ ብለው ሲያወሩ ለተከታዮቻቸውም፣ ለጠቅላላ ለኢትዮጵያ ህዝብም እስኪ ምንድነው የሚሰማቸው። ምክንያቱም እነዚህ ሰዎች ቁጭ ብለው ሊያወሩ ሊነጋገሩ የማይችሉ ሰዎች አድርገው ነው ፒክቸር የሚያደረጓቸው። ና ያ ነገር ተሳክቷል። እና እንዳልኩ ይሄ የአሳማ የሚባለው ፕሮግራም ይሄ የመጀመሪያው ነው። የሚቀጥለው በደንብ ይቀጥላል። እዛ ላይ እንሰራ አበረታታል። ከኋላ ገፊ የፖለቲካ ኃይል ይሁን በጎ አድራጊ ድርጅት የለበትም የተባለለት ይኸው የሐሳብ ማዕድ የተባለው መድረክ መደማመጥ፣ መረዳዳትና መቀራረብን ለመፍጠር ያለመና ቀጣይነት ያለው መሆኑን ተነግሯል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም